ሰላም እንዴት ዋላችሁ? ከዛሬው ዜና ጋር የበሳም አብደላ አዲስ። ዙሪያ ኪራይና የፍጆታ ድጋፍ የአይዋ ውስጥ በወረርሽኝ ለተጠቁ ሰዎች እስከ ሳውል ወር የሚደርስ እርዳታ ይሰጣል። ርዕሰ መስተዳደር ኪም ሬይኖልድስ ይህንን ዛሬ ባወጡ ሳምንታዊ የዜና ስብሰባዎች ላይ ተናግረዋል። አዲስ የአይዋ ኪራይና የመልገለያ ድጋፍ ፕሮግራም ሰኞ ይከፈታል። ከፌዴራሉ ኮቪድ-19 እርዳታ ፓኬጅ 195 ሚሊዮን ዶላር ያከተተ ይሆናል። እርዳታ ያለ ጊዜ ክፍያ የቤት ክራይ ክፍያዎች፣ ያለ ጊዜ ክፍያ መገልገያ ክፍያዎች እና ለወደፊት የክራይ ድጋፎች ናቸው። ግዛቱ ከወረርሽኙ ጋር የተያያዙ ያላቸው የቤት እዛዎች ለማስወገድ እንዲደራጅ እስከ አራት ወር የሚደርስ የቤት ገዢ ክፍያ እንደሚሰጥ ተነግረዋል። ለዩ አፕሪል አምስት ጀምሮ ለሁሉም አይዋኖች ክትባት ቢቀውና ለመክፈት በትክክለኛ መንገድ ላይ ትገኝተኝ ገዢ ሪናልዶ በሚቀጥለው ሳምንት ግዛቱ የክትባት ምደባ የሚጠበቅን እድገት እንደሚያገኝ ዛሬ ገልጿል። በአሁኑ ጊዜ በተወሰነው ሙያዎች ውስጥ አይዋኖች እድሜያቸው ስልሳ አምስት ና ከዚያ በላይ ለሆኑ

ባይዋ ሴኔት ገዢ ሪናልዶስ በተላከ የሂሳብ ሰነድ መሰረት ሰዎቹ የመጀመሪያ ክፍል ግዛት ውስጥ የስቴቱ ፍቃድ ሳያገኙ መሳሪያቸውን ገዝተው በተደበቀ የእጅግ ሽጉጥ ይዘው ይገዙ ነበር። ሂሳቡ የወቅቱ የስቴት ፍቃድ መስፈርቶችና ከተጋዳዎች የጀርባ ምርመራዎች ያስወግዳሉ። የአይዋ ግዛት ጠበቆች ቀድሞ ሰራተኞች የካሳ ኮሚሽነር ጸረ ገግባር ሴዶማዊ እድል በተፈጸመበት ጉዳይ ላይ የክልሉ ጠቅላይ ፍርድ ቤት ቢ እንዲቀየር የክልሉ ጠቅላይ ፍርድ ቤት እየጠየቁ ነው። የሶስቲ ተወላጅ የሆነው ክሪስ ጎንፌርስ ክስ በግብረ ሰዶማዊ ላይ ያናጠጠረ ክስ ብራስታድ ገዢው ሁለት ሺ ሀያ አንድ ስልጣን ሲረከብ ስልጣኑን ለመልቀቅ ፍቃደኛ ባለመሆኑ ደሞዙን እንዲቀንስ አበርታቷል። አመሰግናለሁ።